The voice of America. በአዲስ አበባ የአፍሪካ ሕብረት የአምባሳደሮች ጉባኤ ተከፍቷል። የአምባሳደሮቹ ጉባኤ ለመሪዎቹ ጉባኤ መንደርደሪያ ነው ተብሏል። እስክንድር ፍሬው መስመር ላይ ያለ። እስክንድር ምንድን ነው የዛሬው ስብሰባ የተንጸባረቀበት፣ የተከታተልከው ባጭሩ ብትገልጽልን። እንግዲህ ያሉ ላይ የዛሬውን ስብሰባ በንግግር የከፈቱት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ናቸው። የዘንድሮው የአፍሪካ ህብረት የመሪዎች ጉባኤ ዋነኛ ርዕስ በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ነው። በአንዳንድ የአፍሪካ ሀገሮች ነዳጅን የመሳሰሉ የተፈጥሮ ሀብቶች ያመጡትን ጨምሮ ተስፋ ሰጪ የኢኮኖሚ እድገት ቢመዘገብም በከፍተኛ ሁኔታ የተንሰራፋው ሙስና እንቅፋት እየሆነ መምጣቱን ጠቁመዋል። ከዚህ አንጻር ደግሞ በመፈክርና በአጭር ጊዜ እርምጃ ብቻ አንረካም ብለዋል። እንደዚህ አይነቱ ርዕስ ብዙ እንዲጠበቅ ያደርጋል ሲሉም ነው ሙሳ ፋኪ ያስረዱት። እንግዲህ ከዚህ አንጻር በአምባሳደሮቹ ስብሰባ፣ የፊታችን ሐሙስ እንደሚጀምር በሚጠበቀው የውጭ ጉዳይ ሚኒስትሮቹ ስብሰባና የፊታችን እሁድ በሚከፈተው የመሪዎቹ ጉባኤ የሚተላለፉ ውሳኔዎች ይኖራሉ ተብሎ ይጠበቃል። እነዚህን ውሳኔዎች እንዲተገበሩ ለማድረግ የአፍሪካ ህብረት ኮሚሽን የሚቻለውን ሁሉ እንደሚያደርግም ነው ያመለከቱት። የዘንድሮው የመሪዎች ጉባኤ ርዕስ ከሙስና ጋር የተያያዘ ይሁን እንጂ አሉላ በሀገሪቱ ያሉ የጸጥታ ችግሮች ሁልጊዜም እንደሚሆነው ዋናውን ርዕስ እንደሚሸፍኑት ነው የሚጠበቀው። በመሪዎቹ ጉባኤ አዲስ የህብረቱ ሊቀመንበር የሚመረጥ ሲሆን የሩዋንዳው ፖል ካጋሜ ከጊኒው አልፋ ኮንዴ ላይ የአፍሪካ ህብረትን ሊቀመንበርነት ይረከባሉ ተብሎ እየተጠበቀ ነው። ይሄው ነው አሉላ። እስክንድር እናመሰግናለን። እንዳልከው በሰሞኑ ዘገባዎችን እንከታተላለን።